በኤሬቻ ዓመታዊ ክብረ በዓል ወቅት ሕይወታቸውን ላጡ ዜጎች የተሠራው ሐውልት የተመረቀው በቢሾፍቱ ከተማ ትላንት ነሐሴ 21 ቀን 2009 ዓ ም ነው ሐውልቱ የቆመበት ስፍራ 5500 ካሬ ሜትር የሚሰፋ ሲሆን ዙሪያውን ተከልሎ በአረንጓዴ መናፈሻነት እንደሚጠበቅ ተነግሯል። በመታሰቢያ ሐውልቱ የመረቃ ሥነ ሥርዓት ላይ የክልሉ ፕሬዝደንት አቶ ለማ መገርሳ እና የኦህዴድ ጽሕፈት ቤት ኃላፊ አቶ አብድላዚዝ ሞሐመድን ጨምሮ ሌሎችን ባለሥልጣናት ተገኝተዋል። የክልሉ ፕሬዝደንት በሥነ ሥርዓቱ ላይ ባደረጉት ንግግር የኤሬቻ በዓል የኦሮሞ ሕዝብ በሰላማዊ መንገድ አምላኩን የሚያመሰግንበት ብቻ መሆን አለበት ማለታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። በዚህ ዓመት ለሚካሄደው የኤሬቻ በዓል ቅድመ ዝግጅቶች እየተደረጉ እንደሆነም በስነ ሥርዓቱ ተገልጿል። መጪው የኤሬቻ በዓል እስከሚደርስ ባለው ጊዜም ባለፈው ዓመት በበዓሉ ላይ ሕይወታቸውን ላጡ ዜጎች ተጨማሪ የመታሰቢያ ዝግጅቶች እንደሚካሄዱም ተነግሯል። የኦሮሚያ ክልል መንግስት የመታሰቢያ ሐውልቱን ያስመረቀው የኤሬቻ ሰለባዎች አንደኛ ዓመት መታሰቢያ ከመድረሱ አንድ ወር አስቀድሞ ነው። ትላንት በተመረቀው የመታሰቢያ ሐውልት ላይ ሟቾቹ በድንገተኛ ሞት ሕይወታቸውን እንዳጡ መጻፉ ግን ትችት ቀስቅሷል። ጉዳዩን አስመልክቶ የዶይቸቨላ አድማጮችና የማኅበራዊ ድረገጽ ተከታታዮች ሀሳባቸውን ሰንዝረዋል። የድሬዳዋ ነዋሪ የሆኑ ታረቀኝ የተባለው አድማጭ ተከታዩን አስተያየት በዋትሳፕ ልከውልናል። ይሄ ትንሽ ከባድ ነው። እንዴት በአጋጣሚ ልባል የሚችል አይደለም በምንም ተአምር፣ እየተተኮሰበት ህዝብ በሚሊዮን በሚቆጠር ላይ እየተተኮሴ እነኝን በአጋጣሚ ሞቱ ለማለት ደፍረው እንደዛ ለማለት ትንሽ የሚከብድ ነገር ነው። እና የኦሮሚያ ብሔራዊ መንግስት በዚህ ዙሪያ ያነሳውት እና የጻፈውን መልእክት ትንሽ ተገቢ አይደለም እና መሰረስ አለበት። የመላ አስተያየት ለመግለጽ ወዳለ በድምፅ አስተያየት ከላኩልን አድማጮቻችን ውስጥ ስማቸውን ያልገለጹልን እኚህ ግለሰብ በኢሬቻ ለደረሰው ሞት መንግስትን ተጠያቂ ያደርጋሉ። ሰው ራሱ ያደረገውን መልሶ እንዳላደረገ የራሱም ከኃጢአትና ከስህተት ለማስወጣት ያህል የዚህ አይነት ሙከራ ማድረጉ ሰውን በጥፊ መትቶ እንዳያለቅስ መከልከል ይመስለኛል። ሌላ ትርጉም የለውም። ስማቸውን ያልጠቀሱ ሌላ አድማጭም ተመሳሳይ አስተያየት አላቸው። በኦሮሚያ ክልል የተሰራው ሀውልት በጣም የሚያስቅ ነው። የሚያስቅ ይሄ ታሪክ ነው። ይሄኮ ታሪክ አይደለም። እኔ ገድዬ እንደገና እኔ ሀውልት ለሰው ልሰራ? ይሄ አጸያፊ ነገር ሀውልት ከሚሰራላቸው ይልቅ ይቅርታ በደንብ ይቅርታ ቢጠይቅ አ በጣም ለኢትዮጵያ ምንም የማይጠቅም ለሀገርም ወይም ለህዝብ የማይጠቅም ነገር ነው። ይህን ወጪ ሌላ ብዙ ነገር ቢያደርግላቸው ይሻል ነበር። ሀውልት መሰራቱን የሚደግፉት ሌላኛው አድማጫችን ደግሞ የክልሉ መንግስት የህዝቡን ጥያቄዎች መፍታት አለበት ይላሉ። እነዚህ ያን ነገር ጥሩ ሆኖ ምንድን ነው እዚህ ላይ አስር ኪሎ ሜትር ርቆ ነው ተሰራ መስራት አለበት። ቦታው ላይ ነው ድርጊቱ የተፈጸመበት ቦታ ላይ ነው መስራቱንና አለመስራቱ አይደለም። ለቀጣይ አመት ወይም ለቀጣይ ወራት ምን አይነት ስራ ነው የሚሰራ እዛ ላይ ምን አይነት ድጋሜ እንዳይሰራ መንግስት ትልቁ ሚና መጫወት አለበት። በኤሬቻ ክብረ በዓል ወቅት ስለ ሞቱ ሰዎች ብዛትና መንስኤው በተለያዩ ወገኖች የተለያዩ መረጃዎች ሲቀርቡ ቆይተዋል። መንግስታዊው የኢትዮጵያ ሰብዓዊ መብት ኮሚሽን ባለፈው ሚያዝያ ወር ለተወካዮች ምክር ቤት ባቀረበው የምርመራ ዘገባ እንዳመለከተው በበዓሉ የተሳተፉ ሰዎች ብዛት 2 ሚሊዮን 500 ሺህ ገደማ ይሆናሉ። እንደ ኮሚሽኑ ገለጻ በወቅቱ በተፈጠረው ብጥብጥ 56 ሰዎች ሞተዋል። ከሟቾቹ ውስጥ አስሩ ሴቶች መሆናቸውን ዘገባው ጠቁሟል። ኮሚሽኑ በባህል ወቅት የነበረውን ብጥብጥ ለማርገብ የጸጥታ ኃይሎች ካስለቃሽ ጭስ ውጪ የተጠቀሙት ኃይል የለም፣ የወሰዱትም እርምጃ ተመጣጣኝ ነው ሲል ከተለያዩ ወገኖች የሚቀርቡትን ውንጀላዎች አስተባብሏል። እንደ ሂውማን ራይትስ ዋች ያሉ የሰብዓዊ መብት ተሟጋቾች ግን የጸጥታ ኃይሎች ተመጣጣኝ ያልሆነ ኃይል ተጠቅመዋል ባይ ናቸው። የሟቾቹም ቁጥር በመንግስት ከተገለጸው በላይ እንደሆነ ይሟገታሉ። ሐውልቱን አስመልክቶ የተነሱ አስተያየቶች ላይ ምላሽ ለማግኘት ወደ ኦሮሚያ ክልል የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አዲሱ አረጋ እና ምክትላቸው ጋር በተደጋጋሚ ብንደውልም ምላሽ አልሰጡንም። በተመሳሳይ ወደ ኦሮሚያ ክልል ፕሬዚደንት ጽፈት ቤትና ወደ ቢሾፍቱ ከተማ ከንቲባ ያደረግነው ሙከራም አልተሳካም።